Four. ጤና ይስጥልኝ አድማጮች፣ እንደምንሰንብታችኋል። የሊቨርፑልና ማንቸስተር ሲቲ ነጥብ መጣል እድሉን ያሰፋለት አርሰናል በለንደን ደርቢ ቶትናምን በሰፋ የግብ ልዩነት ድል አድርጎ ተጫዋቾቹን እጅግ አበሳጅቷል። ባየር ሚሽን ፍራይቡርግን ስድስት ለሁለት አንኮታኩቷል። የአይንትራክት ፍራንክፉርት ነውጠኛ ደጋፊዎች የሽቱትጋርት ደጋፊዎችን አውራ ጎዳና ላይ ጠብቀው ከአውቶቡስ በማስወረድ መደብደባቸው ተዘግቧል። ነብራድ ፒት ቢዮንሴና ጄዚን የመሳሰሉ ያለማ የዓለማችን ታዋቂ አርቲስቶች በታደሙበት የላስቬጋሱ የፎርሙላ አንድ የመኪና አሽቅድምድም የሬድቡል አሽከርካሪ ማክስ ፈርሽታፐን አሸንፏል። አብራችን ቆዩም። በቅድሚያም አትሌቲክስ በርካታ ታዳሚዎች የተሳተፉበት 25ኛው የታላቁ ሩጫ በኢትዮጵያም በትናንትናው ዕለት አዲስ አበባ ውስጥ ተከናውኗል። በ2018 ሶፊ ማልት ታላቁ ሩጫ በኢትዮጵያ 10 ኪሎ ሜትር የወንዶች ፉክክር አትሌት ይስማው ድሉ ለድል በቅቷል። በሴቶች ፉክክር አትሌት መልክናት ውዱ አሸንፋለች። መነሻና መድረሻው መስቀል አደባባይ በሆነው የታላቁ ሩጫ ፉክክር ወደ አምሳ ሺህ ግድም ሰዎች መታደማቸው ተገልጧል። እድሜያቸው ከ17 ዓመት በታች የኢትዮጵያ ብሔራዊ የእግር ኳስ ቡድን ከነገ በስቲያ ረቡዕ ከኬንያ ጋር ይጋጥማል። ለዚህ የምድቡ የመጨረሻ ጨዋታ ዝግጅት ቡድኑ ዛሬ ማለዳ በአበበ ቢቅላ ስታዲየም ልምምድ ማድረጉም ተዘግቧል። ፕሪሚየር ሊግ አርሰናል በደጋፊዎቹ ፊት ብርታቱን ባሳየበት የትናንቱ ግጥሚያ ቶትናምን እንደማይሆን አድርጎ ከኤሚሬትስ ስታዲየሙ ሸኝቶታል። በደረጃ ሰንጠረዥ በ29 ነጥብ የሚገሰግሰው አርሰናል ቶትናምን አራት ለአንድ ጉድ አድርጎ ነው ያሰናበተው። ለአርሰናል ቀዳሚዋን ግብ ሌናርዶ ትሮሳድ አስቆጥሯል። ከዚያ በኋላ ግን ምሽቱ የኤቤሬቺ ኤዜ ነበር። እንግሊዛዊው አማካይ አጥቂ ኤቤሬቺ ኤዜ ሶስት ግቦችን ከመረብ በማሳረፍ ሄትሪክ ሰርቷል። የአርሰናል አሰልጣኝ ሚካኤል አርቴታ በትናንቱ ግጥሚያ የአርሰናል ደጋፊዎችን ጮቤ ያስረገጠው ኤቬሬቺ ኤዜ አንዳች ነገር ለማድረግ አስቀድሞም ቆርጦ እንደነበር ይፋ አድርጓል። ካዓለም አቀፍ ውድድር በኋላ የሁለት ቀናት ረፍት ተሰጥቶት የነበረው ኤቬሬቼ ኤዜም እረፍቱን የተጠቀመው ለአንድ ቀን ብቻ ነበር። በሁለተኛው ቀን ተጨማሪ ልምምድ ማድረግ እንደሚፈልግ ማሻሻል የሚገባው ነገሮች እንዳሉና ሌሎች ነገሮችንም በማንሳት አሰልጣኝ ሚኬል አርቴታን ይጠይቃል። እሳቸውም ይስማማሉ። አንዳች ነገር ማድረግ አስቀድሞ አልሞ የነበረው ኤቤሬቼ አርሰናልን በግብ አንበሽብሾ አሰልጣኙንም ደጋፊዎቹንም አስቦርቋል። የሚገርመው ደግሞ ኤቤሬቺ ኤዜ ሶስት ግቦችን በተከታታይ ያስቆጠረው ከክሪስታል ፓላስ ሊዘዋወርበት ጫፍ ደርሶ በነበረው ቶትናም ላይ መሆኑ ነው። አርሰናል ኤቤሬቺ ኤዜን ባለቀ ሰዓት ነው በ88 ሚሊዮን ዶላር ግድም ከቶትናም መንጋጋ ፈልቅቆ ራሱኑ ቶትናምን በብርቱ የወጋበት ኤቤሬቺ ኤዜም የለንደን ከተማ ዋነኛ ተቀናቃኙ ቶትናም ላይ ሄትሪክ በመስራት ካለፉት ዘጠና ዓመታት ወዲህ ሶስተኛው ሰው ሆኗል። እንደ ጎርጎሮስ አቆጣጠር በ1934 እና 78 በአንድ ጨዋታ ቶትናም ላይ ሶስት ግቦችን ካስቆጠሩት ቴድ ድሬክ እና አላን ሰንደርላንድ ጋር በመሆንም ታሪክ ጽፏል። በምሽቱ እልህ የተሞላበት ግጥሚያ የቶትናሙ ብራዚሊያዊ አጥቂ ሪቻር ሊሰን ያስቆጠራት ብቸኛ ግብ ሳትጠቀስ አትታለፍም። 55ኛው ደቂቃ ላይ የግብ ጠባቂው ዳቪድ ራያን ከግብ ክልሉ መራቅ የተመለከተው ሪቻር ሊሰን ከመሃል ሜዳ ግድም ከፍ አድርጎ በመመጠን ኳሷን ወደ ግብ ይልካል። ዳቪድ ራያን ኳሷን ለማጨናገፍ ወደኋላ እየተውተረተረ ያፈገፍጋል ዘግይቶ ነበር። ግብ ጠባቂው ከነ ኳሷ ከመረብ አርፏል። የአጥቂው ድንቅ ብቃት የታየበት ክስተት ነበር። ከዚያ ባሻገር ግን ቶትናም አንዳችም መፈየድ አልቻለም። ይልቁንስ የተቆጡ ነብሮች የመሰሉት አርሰናሎች በቶትናም ሜዳና ተከላካዮች ዘንድ እየተመላለሱ በማስጨነቅ ለወሳኝ ድል በቅቷል። አሁን አርሰናል ከተከታዩ ቼልሲ በ6 ነጥብ ርቆ በ29 ነጥቡ በመሪነት ተኮፍሷል። በጨዋታ ዘመኑ መጀመሪያ አካባቢ ልክ እንደ አርሰናል በነጥብ ሌሎችን ርቆ በአንደኛነት ተኮፍሶ የነበረው ሊቨርፑል ደግሞ የቁልቁለት ሽምጡን ተያይዞታል። ሊቨርፑል በገዛ አንፊልድ ሜዳው ታይቶ በማይታወቅ ሁኔታ በደጋፊዎች ፊት ከፍተኛ ውርደት ተከናንቧል። አሰልጣኝ አርኔ ስሎት ባለፉት ሰባት ግጥሚያዎች ሊቨርፑልን እንዲያሸንፍ ያስቻሉት በአንዱ ብቻ ነው። ይህም ደጋፊዎች በሊቨርፑል ለዘጠኝ ዓመታት ቆይተው ቡድኑን በተለያዩ ዋንጫዎች ያንበሸበሹት የእርገን ክሎፕን እንዲመኙ አድርጓል። በተለይ ደግሞ ሊቨርፑል የዝውውር መስኮቱ ከመዘጋቱ ቀደም ብሎ ግማሽ ቢሊዮን ዶላር ግድም በማፍሰስ እነ ፍሎሪያን ቬርትስ፣ አሌክሳንደር ኢሳቅና ሁጎ ኤኪቲኬን የመሳሰሉ የዓለማችን ምርጥ አጥቂዎችን አስመጥቶም ድል የራቀው መሆኑ አነጋጋሪ ሆኗል። ሊቨርፑል ቅዳሜ ዕለት በአንፊልድ ሜዳው ሶስት ለዜሮ የተሸነፈው በደረጃ ሰንጠረዥ ከመጨረሻ በአንድ ብቻ ከፍ ብሎ በነጥብ ቁልቁል ይገኝ በነበረው ኖቲንጋም ፎረስት ነው። በበርካታ መቶ ሚሊዮናት የተገዙ ተጫዋቾች በቅዳሜው ግጥሚያም ለሊቨርፑል አንዳችም ሳይፈይዱ በዜሮ ተሰናብቷል። ወደ ቡድኑ ገና እንደመጡ ባሳዩት ውጤት ብዙ የተነገረላቸው የሊቨርፑል አሰልጣኝ አርኔ ስሎትም ቅጭም ባለፊታቸው ከሜዳው በፍጥነት ወጥቷል። በገዛ ሜዳው ብርቱ ሽንፈት የተከናንበው ሊቨርፑል ተጫዋቾችን እስከ መጨረሻው ታድመው የደገፉ ቢኖሩም በርካታ ደጋፊዎች በጨዋታ መገባደጃው በፍጥነት ከአንፊልድ ስታዲየም ወጥቷል። የትናንቱን ብርቱ ሽንፈት ጨምሮ ሊቨርፑል ላይ በተደጋጋሚ የደረሰው ነጥብ ማጣት ለአሰልጣኝ አርኔ ስሎት ብርቱ የማስጠንቀቂያ ደወል ነው። ኖቲንጋም ፎረስት አንፊልድ ላይ በተቀዳጀው አመርቂ ድል ከወራጅ ቀጠናው 19ኛ ደረጃ ተላቆ ወደ 16ኛ ከፍ ብሏል። በሊቨርፑል የሚበለጠው ስድስት ነጥብ ብቻ ነው። በዘንድሮ የጨዋታ ዘመን የመጀመሪያ ሳምንታት በአንደኛነት ሲመራ የቆየው ሊቨርፑል ዝቅተኛ ነጥብ ባላቸው ቡድኖች በተከታታይ በደረሰበት ሽንፈት በ18 ነጥቡ ተወስኖ አሁን ወደ አስራ አንደኛ አሽቆልቁሏል። ቸልሲ በርንሌን ሁለት ለዜሮ አሸንፎ ነጥቡን 23 በማድረስ በድል ገስግሷል። ማንቸስተር ሲቲ በኒውካስል ዩናይትድ ሁለት ለአንድ ጉድ ሆኖ በ22 ነጥቡ በሶስተኛ ደረጃ ተወስኗል። እንደ ሊቨርፑል 18 ነጥብ ሰብስቦ ከሊቨርፑል በግብ ክፍያ ከፍ ብሎ አስረኛ ደረጃ ላይ የሚገኘው ማንቸስተር ዩናይትድ ዛሬ ማታም በኦልድ ትራፎርድ ስታዲየሙ ኤቨርተንን ያስተናግዳል። ማንቸስተር ዩናይትድ በምሽቱ ተስተካካይ ጨዋታ ድል ከቀናው ወደ አምስተኛ አሊያም እንደ ግብ ብዛቱ ወደ አራተኛ ደረጃ ሊስፈነጠርም ይችላል። ቡንደስሊጋ በኮሎኝ ሜዳ ተጋጥመው አራት ለሶስት ያሸነፉት የአይንትራክት ፍራንክፎርት ደጋፊዎች ከጨዋታው በፊትና በኋላ ሁከትና ትርምስ መፍጠራቸው አነጋጋሪ ሆኗል። የቅዳሜው የቡንደስሊጋ ግጥሚያ ከመጀመሩ በፊት የአይንትራክት ፍራንክፎርት ደጋፊዎች ስታዲየም ውስጥ ተቀጣጣይ ነገር በመጠቀምና የኮሎኝ ደጋፊዎችን የሚተናኮሉ መፈክሮችን በማንገብ ግርግር ለመፍጠር ሞክሯል። ጨዋታውን በድል ካጠናቀቁ በኋላ ደግሞ ወደ አርባ የሚጠጉ ነውጠኛ የአይንትራክት ፍራንክፉርት ደጋፊዎች አውራ ጎዳና ላይ ያገኟቸውን የሽቱት ጋርት ደጋፊዎች ከአውቶቡስ አስወርደው መደብደባቸው ተሰምቷል። የሽቱት ጋርት ደጋፊዎች ቡድናቸው ከቦሩሲያ ዶርትሙንድ ጋር ተጋጥሞ ሶስት እኩል ከተለያየ በኋላ ወደ ቤታቸው በመመለስ ላይ ነበሩ። መሰል የደጋፊዎች ጥፋቶች በቡድኖች ላይ ጣጣና ቅጣት ማስከተሉ አይቀሬ ነውም። አይንትራክት ፍራንክፉርት በ ነጥብ ስድስተኛ ደረጃ ላይ ይገኛል። ከበላዩ በሁለት ነጥብ ከፍ ብሎ ሽቱትጋርት ሰፍሯል። ፍራይቡርግን ቅዳሜ ዕለት 6 ለ2 የረታው ባየር ሚንሽን ቡንደስሊጋውን በ31 ነጥብ ይመራል። ላይፕዚግ በ25 ይከተላል። ባየር ሌቨርኩሰን በ23 ነጥብ ይሰልሳል። ቦሩሲያ ዶርትሙንድ በ22 ነጥቡ አራተኛ ደረጃ ላይ ይገኛል። ቦሩሲያ ዶርትሙንድ የቦሩሲያ ዶርትሙንድ የረዥም ዘመን ስራ አስኪያጅ ስልጣናቸውን አስረክቧል። ቦሩሲያ ዶርትሙንድን ለ20 ዓመታት ከፊት ሆነው የመሩት ፈላጭ ቆራጩ ሰው ስራ አስኪያጅነቱን ቢያስረክቡም ግን አሁን የቡድኑ ፕሬዝዳንት ሆኗል። ሰውየው ከአውሮፓ እግር ኳስ ማህበር አባልነት አንስቶ እስከ ጀርመን ቡንደስታግ ከፍተኛ የሀገሪቱ ባለስልጣናት ቁንጮ ድረስ ጠንካራ ግንኙነት አላቸው። ከጀርመን መራሄ መንግስት ፍሬድሪሽ ሜርስ ጋር ወዳጅነታቸው ለ48 ዓመታት የዘለቀ መሆኑ ይነገራል። ፍሬድሪሽ ሜርስ በቦሩሲያ ዶርትሙንድ ለ10 ዓመታት ግድም የተቆጣጣሪዎች ቦርድ አባል ሆነው እንዲያገለግሉ ማስደረጋቸው ይነገራል። ዮዋሂም ቫትስከ፣ የቦሩሲያ ዶርትሙንዱ ዮዋሂም ቫትስከ ማናቸው? ቦሩሲያ ዶርትሙንድን ከስሮ ሊበተም ባለበት ዘመን ድንገት ብቅ ብሎ ታድገውታል፣ ዮሃይም ቫትስከ በኋላ ትሩፋታቸው ለሊቨርፑልም ከተረፈው ጀርመናዊው አሰልጣኝ የርገን ክሎፕ ጋር በመቀናጀትም የቡንደስሊጋ ዋንጫን እንደ ጎርጎሮስ አቆጣጠር በ2011 ብሎም በአመቱ የጀርመን ዋንጫን ጨምሮ በማንሳት የአመራር ብቃታቸውን አሳይቷል። ቡድኑ ገቢው ከ80 ሚሊዮን ግድም ወደ ግማሽ ቢሊዮን እንዲመነደግም አስችሏል። ግን ደግሞ በቦሩሲያ ዶርትሙንድ ቤት በተለያዩ ጉዳዮች ይታማሉ። ከቤርሊን ዶርትሙንድ በግል አውሮፕላን በርረው 120 ዩሮ እንደ ዘበት አውጥቷል ሲሉ ተቾቻቸው እንዳብነት ያቀርባሉ። እሳቸው ለቡድኑ ሲባል ለስራ የወጣ ገንዘብ ነው ይላሉ። ቡድኑም በኋላ ላይ አጣርቶ ይህንኑ ደግሞታል። በቡድኑ የቀድሞ አንድ ባልደረባ ላይ ሶስት ግድም የወሲብ ትንኮሳ ክሶች ቀርበው ወዲያ ውሳኔ አልሰጡም ተብለው ይተቻሉ። በእርግጥ ትንኮሳ አደረገ የተባለው ሰው በኋላ ላይ ከቦታው እንዲነሳ ተደርጓል። ያ ሰው ክሶችን በወቅቱ አስተባብሏል። ወይም ቫቲካ ፍላጭ ቁራጭ ናቸው የሚሏቸውም አሉ። ለዚያም ይመስላል ከዋና ስራ አስኪያጅነቱ በጫና መነሳቱ ግድ ሲሆነባቸው በ66 ዓመታቸው የተቋሙ ፕሬዝዳንት የሆኑት ብቸኛ ተፎካካሪያቸውና ለዳግም ፕሬዝዳንትነት ሊወዳደሩ ከነበሩት ዶክተር ራይንሆልድ ሎንሆቭ ጋር በጎሪጥ እየተያዩ ሰንብተው ነበር። ኋላ ላይ ራይንሆልድ ፕሬዝዳንትነቱን ትተውላቸው ከተፎካካሪነት ወጥቷል። እሳቸውም በትናንትናው የቡድኑ ምርጫ ደካማ በተባለ መልኩ 59 ከመቶ ድምፅ አግኝተው የተመኙትን ፕሬዝዳንትነት ቦታም አግኝቷል። በላስቬጋሱ የፎርሙላ አንድ የመኪና አሽቅድምድም የሬድቡል አሽከርካሪው ማክስ ፈርሽታፕን አሸንፏል። የመርሴዲሶቹ አሽከርካሪዎች ጆርጅ ሩሴል እና አንድሬ ኪሚ አንቶኔሊ የሁለተኛና ሶስተኛ ደረጃም አግኝቷል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። አስተያየት ጥቆማችሁን አይለን። መልካም ጊዜ። ጤና ይስጥልኝ።